የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች የዛሬ አርብ መስከረም 23 2011 ዓ ም ምሽት ዝግጅቶቻችንን በቀጥታ ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ጀመርን። በነጋው ዕለት በመስቀል አደባባይ ለሚከበረው የኢሬቻ በዓል ዋዜማ ዝግጅት ከሞላ ጎደል እዚህ ሐሳባችን ለመግለጽ ስንወጣ ሐሳባችን የምንገልጥበት ሳይሆን የምንደበደብበት ምድርና ቦታ ነበር። ያ ሁሉ ታሪክ በኢትዮጵያ ልጆች ተሽረው ዛሬ ቆመን የነፃነት ድምፅ እናሰማለን። የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ናቸው። ዝርዝር ዘገባ አለን። በሌላ ዜና ደግሞ የአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ ደንብ ልብስ በስራ ላይ አዋለ እንጂ መደበኛውን አልቀየረም ሲል አስታወቀ። ዩኒፎርም ጥያሬ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም። የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ናቸው። በቃለ ምልልስ ይዘናቸዋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። እነዚህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና ኤደን ገረመው አብረናችሁን እንሆናለን። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። ከዜናዎቹ ጋር ተመልሰን መጥተናል። የአስራ አምስት ሀገራት አምባሳደሮችን ያካተተ ልዑክ በትግራይ ክልል ይፋዊ የስራ ጉብኝት እያደረገ መሆኑን ፋና ብሮድካስቲንግ ኮርፖሬሽን ዘግቧል። ከእነዚህም ውስጥ በኢትዮጵያ የቱርክ፣ ባንግላዴሽ፣ ካዛኪስታንና ስሪላንካ አምባሳደሮች የትግራይ ክልል ጉብኝታቸውን ጀምረዋል። አምባሳደሮቹ የመን የመስፍን ኢንዱስትሪያል ኢንጂነሪንግን የመቀሌ ኢንዱስትሪ ፓርክንና መሰቦ ሲሚንቶ ፋብሪካን መጎብኘታቸውን ከፋና ያገኘ ነው መረጃ ማመልከቱን ገልጿል። ልዑኩ የትግራይ ክልል የደህንነት ቅነሳ ፕሮጀክቶችን ቱሪዝምና የኢንቨስትመንት ልማት እንቅስቃሴዎችን ተዘዋውሮ እንደሚጎበኝም ተገልጿል። የአውስትራሊያ አዘርባይጃን፣ ጃፓን፣ ፊጂ፣ ኢንዶኔዥያ፣ ህንድ፣ ኢራን፣ ጃፓን፣ ደቡብ ኮሪያ፣ ኒውዚላንድ እና የፓኪስታን አምባሳደሮችም የጉብኝቱ አካል መሆናቸው ታውቋል። እንግዶቹ ዛሬ ጠዋት አሉላ አባነጋ አውሮፕላን ማረፊያ ሲደርሱ የክልሉ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች አቀባበል አድርገውላቸዋል። ሌሎች ቀሪ የልዑኩ አባላትም መቀለ እንደሚገቡ የሚጠበቅ ሲሆን በነገው ዕለትም የአል ነጋሽ መስጊድን እንደሚጎበኙና የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ጋር ውይይት እንደሚያደርጉም ይጠበቃል። ከአምስት መቶ በላይ የሚሆኑ የቡሩንዲ ተወላጆች ከሶስት የታንዛኒያ የስደተኞች ሰፈሮች ትላንት ወደ ሀገራቸው ተመልሰዋል። ከጥቂት ዓመታት ወዲህ ግጭትን መነሳሳትን ሸሽተው የተሰደዱ ሰዎች ወደ ሀገራቸው ለመመለስ በሚደረገው ጥረት የታየ በብዛት የመመለስ ተግባር ተደርጎም ታይቷል። ዛሬ በፍላጎታቸው ወደ ሀገራቸው ለመመለስ የፈለጉ ከ አምስት መቶ በላይ የሚሆኑ ስደተኞችን ወደ ሀገራቸው መልሰናል ሲሉ የኪጎማ የስደተኞች ጉዳይ ኃላፊ አቱማን ኢግዌ ገልጸዋል። ስደተኞቹ በሰፈሮች መኖር የለባቸውም የሚል እምነት ስላለንም ወደ ሀገራቸው መመለሱን እንቀጥላለን ብለዋል። ወደ 184 ሺህ የሚጠጉ በታንዛኒያ ሰፈሮች ያሉ የብሩንዲ ስደተኞች በሶስት ወራት ጊዜ ውስጥ ወደ ሀገራቸው የመመለስ እቅድ እንዳለም የተባበሩት መንግስታት ድርጅት የስደተኞች አገልግሎት ጠቁሟል። 350 ሺህ የሚሆኑ ከብሩ የብሩንዲ ስደተኞች መካከልም ከነዚሁ መካከል ናቸው። አሜሪካ የዩክራን ፕሬዚዳንት ቮሎዲሚር ዘለንስኪ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንዲካሄድ የፈለጉትን ምርመራ እንዲያደርጉ ከፍተኛ የዩናይትድ ስቴትስ ዲፕሎማቶች መጠየቃቸው ተገልጿል። የዩናይትድ ስቴትስ ምክር ቤት መርማሪዎች ትላንት ይፋ ባደረጓቸው የቴክስት መልእክቶች መሰረት በፖለቲካ ተወዳዳሪያቸው ጆ ባይደንና በልጃቸው ሃንተር ላይ የኡክራይን ፕሬዚዳንት ምርመራ እንዲከፍቱ ግፊት ተደርጎባቸዋል። የተወካዮች ምክር ቤት ዴሞክራት አባላት መርማሪዎች የቴክስት መልእክቶችን ይፋ ያደረጉት በዩክሬንና ልዩ የዩናይትድ ስቴትስ ልዑክ ከነበሩት ከርት ቮልከርን ለአስር ሰዓታት ለሚጠጋ ጊዜ ከጠየቁ በኋላ ነው። ቮልከር እና ሁለት ሌሎች የዩናይትድ ስቴትስ ዲፕሎማቶች ፕሬዚዳንት ትራምፕ ባይደንና ልጃቸውን እንደሚመረምሩ ስለተጠይቁት ጉዳይ አያያዝ መወያየታቸውን መልእክቶቹ ያሳያሉ። አድማጮች ለሰዓቱ የዝምላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁን አምሹ። የጋቢና ጉዞችን ይቀጥላል። ጽዮን ግርማና ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ቀዳሚውን የዕለቱን ርሳችን እናስደምጣችሁ። ጋቢና ቪኦኤ። እንግዲህ ኤደን፣ የዛሬው ቀዳሚ ርዕሳችን አዲስ አበባ ከተማን፣ ኢትዮጵያን በአጠቃላይ የዛሬውንና የትላንትናውን ውሎ ሰቅዞ የያዘ ጉዳይ ላይ ነው። እሱም የኢሬቻ በዓል አከባበርን በተመለከተ ነው። የኢሬቻ በዓላት እንግዲህ በነገ ውለት በመስቀል አደባባይ ነው የሚከበረው። ለዛም ከፍተኛ ዝግጅት እየተደረገ እንደሆነ እየተነገረ ነው። እንደዚሁም ከትላንትና በሚሌኒየም አዳራሽ፣ ዛሬም ደግሞ በመስቀል አደባባይ ዝግጅቶች እየተደረጉ ነው። እንግዲህ የዋዜማ ዝግጅቶች እንላቸዋለን። አሁን እንግዲህ ጽዮን በነገ ውለት በመስቀል አደባባይ ለሚከበረው የኢሬቻ በዓል የዋዜማ ዝግጅት እየተደረገ ያለውን ዝግጅት በተመለከተ በቀጥታ ስርጭት ይተላለፉ የነበሩ ዝግጅቶችን ስት ከታታይ እንደነበረ አስታውያለሁ የጸጥታው ሁኔታ በተመለከተም የአዲስ አበባ ፖሊስ ባልደረባንም አነጋግረሻለን አዎ እንግዲህ በቀጥታ ስርጭቶች በተለይ ፋና ብሮድካስቲንግ ኦቢኤን እየተላለፈ ያለ ነው በሚል ዛሬ በቀጥታ ስርጭት ያስተላልፍ ነበረ የአባ ገዳ ባንዲራዎችን ነጭ የለበሱ በጣም ብዙ ወጣቶች ዝማሬ ሲያቀርቡ የተለያዩ ዝግጅቶችና ስነስርዓቶች ሲካሄዱ ነበረ እንግዲህ የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማም ንግግር አድርገዋል። ከንግግራቸው ውስጥ ኢሬቻ በጋራ ስንታገለው ለነበረ ዝግጅት ለነበረ ጉዳይ አብረን በጋራ የምናከብረው በዓል የኢትዮጵያ በዓል ነው ብለዋል። እስቲ እንደ አጠር ያለ ከዛ ከንግግራቸው የቀነጨብ ነው እናሰማችሁ ሀገራችንና ሕዝቦቿ የጋራ ታሪኮች አሉን። አንድ በሚያረጉን እልፍ አላፋት ታሪኮች አንድ ላይ አስመዝግበናል። በታላላቅ ጦር ሜዳዎች አንድ ላይ ተዋርቀናል። ታሪኮቻችን እያስተካከልን የተበላሹ ታሪኮችን እየሰራን እያስተካከልን አዲስና አኩሪ ታሪክ ለመስራት አንድ ብለን ጀምረናል። ይህንን ታሪክ ይህንን ታሪክ ለዘመናት የተቃረኑ የተጣሉ ጎረቤቶችን በማስታረቅ ሂደቱንና ጉዞውን ጀምረናል። ለዚህም ደግሞ ለክቡር ጠቅላይ ሚኒስትር ምስጋናችን ይድረሰው። እንግዲህ የእሬቻ በዓል በአዲስ አበባ ከተማ ሲከበር ለመጀመሪያ ጊዜ ነው። በተለየት ያለም አካባበር እንደሚታይ ይጠበቃል። ብዙ አይነት ዝግጅቶች የተዘጋጁ ነው። ከጭኮ ዝግጅት ጋር ተያይዘ ረጅም ጭኮ በትልቁ ጭኮ እንደውም ሄጄ በበላ ውስጥ ነበር ሁላችንም እናያስመኘው። በፌስቡክም ላይ በጣም ብዙ ወጣቶች የተለያየ ጉዞዎችን ወደ አዲስ አበባ ከተማ ሲያደርጉ መንገዶቹ ተዘጋጅተው ያለበት ቪዲዮዎችንም አይተናል። እንግዲህ እንደጠቀሹው በእኛም እድሜ የምናውቀው በቢሾፍቱ ከተማ ሆራ አርሰዲ ሲከበር ነው። እዛ ሀይቅ ላይ ነው። አሁን ለመጀመሪያ ጊዜ ነው የተከበረው። የበዓሉ አዘጋጆች ከመቶ ሀምሳ አመት በፊት ቀድሞ ይከበር ነበር ያን ነው የመለስ ነው ብለዋል። ግን ኢንጂነር ታከለ ኡማ አዲስ አበባ ላይ ማክበር ያስፈለገበት ምክንያት ሲሉ ተከታዩን አስተያየት ሰጥተዋል። እስቲ ለአድማጮቻችን እናሰማቸዋል። በአዲስ አበባ ከወንድሞቻችን ጋር ከሁሉም የኢትዮጵያ ብሔር ብሔረሰቦች ጋር በዋና ከተማችን በኢትዮጵያን ዋና ከተማ አዲስ አበባ እሬቻና ሌሎች በዓላትን ስናከብራቸው መነሻው አዲስ አበባ ከተማችን የሁሉም እንደመሆኗ ሁሉን ማቅፋ የምታሳድግ እንደ እናት የምትንከባከብና ለሁሉም የጋራ ቤት እንድትሆን በማሰብ ነው። ዛሬ የተገናኘንበት በመስቀል አደባባይ ከዚህ በፊት የኢትዮጵያ ልጆች ከሞላ ጎደል እዚህ ሀሳባችን ለመግለጽ ስንወጣ ሀሳባችን የምንገልጥበት ሳይሆን የምንደበደብበት ምድርና ቦታ ነበር ያ ሁሉ ታሪክ በኢትዮጵያ ልጆች ተሽረው ዛሬ ቆመን የነጻነት ድምፅ እናሰማለን የጎንደር ልጆች ወጥተው የኦሮሞ ደም የኔ ደም ነው ባይሉ የራያ ልጆች ወጥተው የኦሮሞ ደም የኔ ነው ደም ባይሉ የአዋሳ ልጆች የኦሮሞ ደም የኔ ነው ባይሉ ዛሬ በዚህ ደረጃ ሁላችንም እንደ አንድ ኢትዮጵያዊ ተሰባስበን ይሄንን በዓል ማክበር ባልተቻለን ነበር። ክብር ለሁላችሁም ይሁን። በጣም ደማቅ የሆነ ዝግጅት ነው። ከና ካጀማመሩ በጣም ብዙ ህዝብ ተገኝቶበታል። እንደዚህ አይነት ብዙ ህዝብ ያለበት ብዙ ተሳታፊ ያለበት ፕሮግራም ደግሞ የጸጥታ ሁኔታ አሳሳቢ ነገር ነው። እስካሁን ምንም የተፈጠረ ነገር የለም፣ ሰላም ነው። ሁሉም ደስ ይላል። እስቲ ጽሆን ያነጋገርሽው የፖሊስ አካል ካለ በዚህ ጉዳይ ላይ ምን እየተሰራ ነው? እንግዲህ እንደጠቀሽው እስካሁን ባለ ሁኔታ የጸጥታውን በአዲስ አበባ ከተማ ላይ የሚደረገውን ብዙ ሰው ስለሚገኝበት የጸጥታ ሁኔታውን በተመለከተ የፌዴራል ፖሊስም የአዲስ አበባ ፖሊስም ከፍተኛ ዝግጅት እያደረገ እንደሆነ ተናግሯል። በተለይ ደግሞ የኤሬች አባል ከሁለት አመት በፊት በነበረው ቢሾፍቱ ሆራር ሰዲ ሐይቅ ላይ የተከሰተው አሰቃቂ የሆነ ግድያ እና በመረጋገጥ ያለፈው የሰው ህይወት ቁጥር ቀላል ስላልሆነ ኢሬቻ የሚለው ስም ሲነሳ ያ የነበረው የሀዘን ድባብ በቀላሉ ከሰዎች አይምሮ የሚፋቅ አይደለም እና ደግሞ አሁን በአዲስ አበባ ከተማ ላይ ሲደረግ የጸጥታ ሁኔታ በጣም በተጠናከረ መልኩ እየቀጠለ እንደሆነ የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ነግረውናል። ማምሻውን ጠይቄያቸው ነበር። በሁሉም ቦታው ላይ በተለይ መግቢያ በሮች አካባቢ የተለያዩ መረጃዎች ተነበሩ። ባለፉት ሳምንታት በየርካታ የተለያዩ ቆሞ ሰራዎች እና የተለያዩ ሁለት ነገሮች ጭምር ነው የያዝ ነው። ህብረተሰቡም በዚህ ላይ በጣም ከፍተኛ የሆነ ድጋፍ ሲያደርግ ነው የነበረው። ቁማ በመረጠት እንደዚሁም እንደዚህ አይነት ያደረጉ ሰዎቹ እየመጡ ነው፣ እነሱን ክትትል አድርጓቸው እያሉ ነው የነበረው። በተለይ በመግቢያ ኬላዎች አካባቢ ከተማ ውስጥ የገባ በኋላ ግለሰቦች ቤት ውስጥም ተከራይተው የሚኖሩ ሰዎች ጭምር ጥቆማ እየሰጡ ሲያስይዝ የነበረው ህብረተሰቡ ነው። በመሆኑም በጣም በርካታ የሆኑ ጥቅሞ ስታቢያዎች እና ስለት ነገሮች ሲኖሩ የያዙ ነው። ለዚህ በዓል ሰላማዊ ሆኖ እንዳይጠናቀቅ መሰናክል ሊሆኑ ይችላሉ ያላቸው ነው ሰዎች ጥቆማ ሰጡት ነበረው እና ያደረግነው ዝግጅትም በጣም ከፍተኛ ነበረ። በመሆኑም ሰም ድረስ ባለው አሁን ዛሬው ቀን በዋዜማው ላይ መስቀል አደባባይ ላይ እ በርካታ ቁጥር ያለው ህብረተሰብ አሁን እዛው መስቀል አደባባይ ሆኖ እያከበረ ነው የሚገኘው። በዓሉ የሚከበረው በዋናነት ነገ ነው። ይህንን በዓል ያው ጥሩ ሁኔታ እስካሁን ድረስ ባለው በጥሩ ሁኔታ እየሄድን ያለው እንደዚህ ሆኖ ጥሩ ሆኖ ይጠናቀቃል ብለንም እንጠብቃለን። ርምባር ግን እየሰራን ነው ያለነው። እንግዲህ ኮማንደር ፋሲካ ፋንታን ሰፋ ያለ ማብራሪያ ነው የጠየኳቸው በዚህ ጉዳይ ላይ ከዚሁ ጋር ተያይዞ የተነሳ አንድ ጉዳይ ነበር ዛሬ በማህበራዊ ሚዲያ ላይ የሚነሳ ባለፈው ሳምንት በመስቀል አደባባይ የደመራና የመስቀል በዓል ሲከበር የፌዴራል ፖሊስ አውጥቶት የነበረ መግለጫ አለ ማንኛውም በበዓሉ ተሳታፊ ባንዲራ የተለየ ባንዲራ ለግጭት የሚያነሳሳ ጽሑፍን ይዞ እንዳይወጣ የሚል ነበርና ያንን ተከትሎ ደግሞ አረንጓዴና አረንጓዴ ቢጫ ቀይ የኮኮብ ወይም የኢፌድሬን ባንዲራ የሚወክለው የሌለበትን በሙሉ ይዘው እንዳይገቡ ክልከላ ሲያደርግ ነበር። እንደዚሁም ሲቀማ ነበር እና እሱን አንስቼ አባቶች ይዘውት የነበረውን ባንዲራ ሲቀማ በማህበራዊ ሚዲያ ላይ ታይቷል። አሁን ደግሞ ዛሬ የተቀረጹ ምስሎችም ወጥተዋል እና ዛሬ እሱን በተመለከተ ሰዎች ማህበራዊ ሚዲያ ላይ በሰጡት አስተያየት የኢትዮጵያ መንግስት ወይም የአዲስ አበባ ፖሊስ ወይም የፌዴራል ፖሊስ አንዱን ልጅ አንዱን እንጀራ ልጅ ማድረግ ነገር ታይቶበታል። የኦነግ ባንዲራ በተመሳሳይ ታይቶ አልካባ ገዳ ባንዲራ ውጭ የሚሉ አስተያየቶች ተሰጥተዋል እና በእሱ ላይ ምን አስተያየት አሉት ብያቸው ነበር። እሳቸው እንግዲህ እንደተናገሩት ዋናው የፖሊስ አላማ ግጭቶች ተቀስቅሰው ሰዎች ወደ አልተፈለገ ነገር እንዳይሄዱ መከልከል ነው፣ ያንን ለማድረግ ነው። ያንም መግለጫ ወጥቶ የነበረው በሱም መሰረት ሌሎች ግጭቶች እንዳይቀሰቀሱ እሱን ክልከላ ስናደርግ ነበር፣ ስንፈትሽ ነበር ክል ነበር ስንይዝ ነበር። አሁንም በተመሳሳይ ዛሬ ያደረግነው ያንን ነው። የኦነግን ባንዲራ ይዘው ሊገቡ የነበሩ ባደረግ ነው ፍተሻ፣ ብዙ ይዘናል፣ ከልክለናል። ነገር ግን አምልጠው የገቡና መሀል ላይ ከገቡ በኋላ ባንዲራውን የሰቀሉ ሰዎች አይተናል። እሱን ደግሞ ገብተን ለመከልከል በምናደርገው ጥረት ብዙ ሰው ስለነበር ሌላ ግጭት እንዳይፈጠር ብለን በትግስት አልፈናል። ነገር ግን በአቋም ደረጃ አቋማችን ይሄ ነው። በሃይማኖታዊ በዓሎች እንደ እንደዚህ አይነት ስነ ስርአቶች ላይ ሌላ ግጭት የሚቀሰቅሱ ከሃይማኖታዊ በዓሉና ስነ ስርአቱን መገለጫ ከሆኑ ነገሮች ውጪ እንዳይዙ አበክረን እንመክራለን እና በዛ መሰረት ዛሬ እንደውም በአብዛኛ ያው የታየው የአባ ገዳ አርማና ነጭ የሚበዛበት የሰላም ምልክት የሆነ ነጭ የሚበዛበት አለባበስ ነው። እሱን ነው አሁንም ለህብረተሰቡ አበክረን የምንመክረው ብለውኛል። እንግዲህ እናመሰግናለን፣ እንግዲህ ለዚህ መረጃ ስለሰጡ። እንግዲህ የአድማጮች እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። ቀጣዩ ዘገባችን ደግሞ የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ ናቸው በ ሌላ አዲስ አበባ በአዲስ አበባ ፖሊስ በአዲስ መልክ የተዘጋጀ ተጨማሪ የደንብ ልብስ በስራ ላይ አዋል እንጂ መደበኛውን የደንብ ልብስ አልቀየረም ሲል ፖሊስ አስታውቋል። አዲሱ የወታደር መልክ ያለው የደንብ ልብስ ከመደበኛው ፖሊስ አቅም በላይ የሆነ የጸጥታ ችግር ሲያጋጥም ፈጥኖ ለሚደርሱ አዲስ የሰለጠኑ አባላት የሚሆን እንጂ በሕብረተሰቡ መካከል ቀን በቀን ለሚንቀሳቀሱ ፖሊሶች የተዘጋጀ አይደለም ሲሉ የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታ ለአሜሪካ ድምጽ ተናግረዋል። ጽዮን ግርማ አነጋግራቸዋለች። ከሚያብራሩበት ይጀምራሉ። ዩኒፎርም ጥያሬ አይደለም። በዋናነት የወንጀል መከላከል ስራ የሚሰራው አባል ተጨማሪ ዩኒፎርም እንዲሰጥ ነው የተባለው እንጂ ዩኒፎርም ጥያሬ አይደለም ከመነሻው ጀምሮ በተለይ የደንብ ልብሱ ራሱን የቻለ ደንብና መመሪያ አለው። በዛ ደንብና መመሪያ መሰረት አዲስ አበባ ፖሊስ ራሱን የቻለ ከላይ በኩል ከሚዙ ከስር በኩል ሱሪው፣ እንደዚሁም መለያው ምን መሆን እንዳለበት በደንብ ለደብ የተቀመጠ ስለሆነ ያንን ደንብ የሚጠረር አዲስ ዩኒፎርም አይደለም። አሁን የመጣው ተጨማሪ ዩኒፎርም በተለይ በቋሚና ተወዋሪ የሚሰሩ የሆነ ችግር ከተፈጠረ ምረተኛ ፖሊስ ከሚሰራው ስራ በላይ የሆነ ነገር የሚያጋጥማቸው ከሆነ በአንድ ቦታ ተዝራቸው በአንድ ቦታ ተቀምጠው ከመደበኛው ፖሊስ አቅም በላይ የሆነው ነገር ሲፈጽሙ የቋሚና ፓስፖርት ለአባላት እና የክብር ዘብ አባላት ብቻ የሚለብሱ ተጨማሪ ልብስ ነው የመጣው እንጂ መደበኛውን ልብስ የሚያስቀይር አዲስ ልብስ አይደለም የመጣው። እስቲ ግልጽ ለማድረግ አሁን እያሉኝ ያለው የደንብ ልብሱ ተጨማሪ ነው እና የደንብ ልብሱን ደግሞ የሚለብሱት ሰዎች ተጨማሪ አገልግሎት የሚሰጡ ናቸው እያሉኝ ነው። ያ ማለት የአዲስ አበባ ልዩ ፖሊስ ኖረ ማለት ነው። የአዲስ አበባ ልዩ ፖሊስ አይደለም። ለምሳሌ አዲስ አበባ ላይ እስካሁን ድረስ በነበረው ቋሚና ፓትሮል በዳይሬክቶሬት ደረጃ ተዋቅሮ ከዛሬ አምስት እና ስድስት ዓመት በፊት ራሳቸው የሆነ በካምፕ ተቀምጠው ራሳቸውን የሚመራ በዳይረክተር ደረጃ መዋቅር ተዘርግቶ እየሰሩ ያሉት ለምሳሌ ከመደበኛ ስራ ከሚሰሩ ፖሊስ አባላት በላይ የሆነ ነገር በሚያጋጥማቸው ጊዜ ለምሳሌ የአድማ ብተና ሂልመንት የአድማ ብተና አጥለቃሽ ቄሶችም ሌሎች የተማሉ ሕጎችም የያዙ ለብቻ ተደራጅተው የተቀመጡ እና እየሰሩ ያሉ ፖሊሶች አሉ። እነሱን ከመደበኛ ስራ ከሚሰሩ ሰዎች መለየት በሚያስችል መልኩ የተለያየ ልብስ አልነበረም። ለእነሱ መጀመሪያ፣ ለእነሱ ይህን ልብስ መምጣት እንዳለበት በተለያየ መልኩ ሲነገርና ሲነሳ ነው የነበረው እና ያንን የእነሱን ጥያቄ ለመመለስ በሚያስችል መልኩ ነው እንግዲህ ከተማ አስተዳደሩ ተጨማሪ ዩኒፎርም ያመጣላቸው እና ልዩ ኃይል ተቋጣሙ የሚያስ ምንም አይደለም ግን አስተያየት የሚሰጡ አንዳንድ ሰዎች ይህንን የፖሊስን የደንብ ልብስ አስመልክቶ በህዝብ መካከል ስራ የሚሰራ ውሎና አዳሩን ከህዝብ ጋር የሚያደርግ የፖሊስ ኃይል ከመከላከያ ሰራዊት ከሚለብሰው ወይም ወታደር ከሚለብሰው አገርን የአገርን ዳር ድንበር የሚያስከብር ወታደር ከሚለብሰው ዩኒፎርም ጋር የተመሳሰለ ዩኒፎርም ለብሶ ከተማ ውስጥ ከህብረተሰቡ ጋር መንቀሳቀሱ ከፍተኛ የሆነ ተጽዕኖ በአንድ ማህበረሰብ ላይ ያሳድራል የሚል አስተያየት የሚሰጡ አሉ። አርማው፣ ጫማው፣ ኮፍያው እንደዚህ ያሉ ጉዳዮች ሰዎችን በጣም ያሳቅቃል። ከተማ ውስጥ ሰላም እንደሌለ ስሜት ይሰጣል የሚለዋሉና፣ የከተማ ፖሊስ የደንብ ልብስን ለምንድን ነው ዩኒፎርሙ ማልበስ ያስፈለገው? አገልግሎታቸውን ባለው የደንብ ልብስ መስጠት አይችሉም ወይ? አጠናክረው እነዚህ ቋሚና ተወዳሪ ኃይል ላይ የሚሰሩ የፖሊስ አባላት ከህዝብ ጋር በየቀኑ የለት ለት ስራ ከህዝብ ጋር አብሮ የሚሰሩ አይደለም። ከአቅም በላይ የሆነ መደበኛ ስራ ከሚሰሩ ከፖሊስ አባላት አቅም በላይ የሆነ ነገር በሚያጋጥሙበት ጊዜ ዞሮ ዞሮ ደርሰው ከፖሊስ አባል የሆነውን ነገር የሚቆጣጠሩ ናቸው። ሰዎቹ ብስጡ አስተያየት እኛም አይተናል። ትክክል ነው፣ ግን ያው የራሳቸውን ሀሳብና አስተያየት ነው። ወይም ግንዛቤ ማነስ ሊሆን ይችላል። አንዳንዶ የሚያነሱት አንዳንዶቹ ደግሞ የሚያነሱት ከቀናነት ላይሆን ይችላል እና እነሱ የሚያነሱትን ብዙ በእንትና ናየው ሊያነሱ ይችላሉ። ከግንዛቤ ማለት ችግር ከሆነ ግንዛቤውን ያው እንደዚሁ ሲያዩ የሚያዩት ነው የሚሆነው ይሄ ደግሞ በኛ ሀገር ብቻ የተለመደ አይደለም። በሁሉም ቤት ማቀጣ ያለ ነገር ነው። በተለይ በአንድ ቦታ ላይ ተቀምጦ በአንድ ቦታ ላይ ተሰብስቦ መደበኛ ስራ ከሚሰራ ከህዝብ ጋር ሳይሆን አንድ ቦታ ላይ ጥቅ ብሎ በችግር ብቻ የሚወረወርና የሚገድ ሰው ሀይል የሚለብሰው ልብስ የተለየ መሆኑ በበለጠ ግርማ ሞገስ እንዲ ያደርጋል እንጂ ህዝቡንም የሚያሸብር አይደለም። ህዝቡንም እንደውም በበለጠ ሙሉ በሙሉነት የሚሰማው ካልሆነ በስተቀር ህዝቡንም የሚያሸብር የሚያስጨንቅ ሌላ እንትንም አይደለም እና አንዳንድ ሰዎች የሚያነሱ ብዙ እንደ እንትን አናየው ቢያነሱ ይችላሉ ግን ያለው ሁኔታ ይሄ መሆኑን ልዩ ስልጠና ተሰጥቷቸዋል እነዚህ የፖሊስ አባላት ይሄንን ልብስ የሚለብሱት እውነት ነው ልዩ ስልጠና ተሰጥታቸው በተለይ ከአቅም በላይ ከመደበኛ ፖሊስ አባላት አቅም በላይ የሆነ ነገር መጀመሪያ ምንድን ነው የምለው ነው ያንን ከመጀመሪያው አእምሮም በአካልም በጣም የጠነከሩ ከመረበኛው ስልጠና በተለየ መልኩ ስልጠና የወሰዱ ችግር በደረሰበት ቦታ ቀድሞ የሚደርሱ ለምሳሌ አንድ ቦታ ችግር ደርሷል። ለምሳሌ አንድ ክፍለ ከተማ ላይ ከአቅም በላይ የሆነ ችግር ተፈጥሯል፣ ከኛ አቅም በላይ ሆኗል የሚል ሪፖርት በሚደርሳቸው ጊዜ እነሱ የታጠቁትና የለበሱት እንደዚህም የያዙት ኃይል ለምሳሌ የአስለቃሽ ጭስ ለምሳሌ የያዙት አድማ ብተና መሳሪያ ሄድሜንት የያዙት እንደዚሁም መከላከያ ያሉት መደበኛ ፖሊስ የለው። መደበኛ ፖሊሱ ዱላና ሌላ ልብሱን ብቻ ነው፣ ሌላ ነገር የለው። እነሱ ግን ልብሳቸው፣ ለምሳሌ ትጥቃቸው ሙሉ ነገር እዛው ከእነሱ ጋር አንድ ላይ እዛው የተቀመጠ ካምፓቸው፣ ከመደበኛው ፖሊስ የተለየ በአንድ ቦታ የተቀመጡ ችግር ከደረሰ በኋላ ከመደበኛው የፖሊስ አባል አቅም በላይ የሆነ ነገር ባጋጠማቸው ጊዜ ሪፖርት ሲደርሳቸው ቶሎ ብሎ እዛ ቦታ ገብተው ሲድሩ ለመፍታት የሚመጡ ናቸው። በበቂ መልኩ በተለየ ሁኔታ ሲጠራ የወሰዱ ማለት ምር ነው። በጣም አመሰግናለሁ ኮማንደር ፋሲካ ለሰጡን ማብራሪያ። እግዚአብሔር ይስጥልን። እግዚአብሔር ይስጥ፣ ይመሰግናለሁ። እሺ መልካም እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪዮኤ ነው። ምርጫችሁ ስላደረጋችሁን እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በዛሬው ዕለት በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ሰአሊ አክሊሉ ተመስገን ከጣይቱ የባህልና የትምህርት ማዕከል ጋር በመተባበር ስራዎቹን ለህዝብ ያቀርባል። ሰአሊ አክሊሉ በሱዳን፣ በጅቡቲ፣ በፈረንሳይ፣ ሃንጋሪ እንዲሁም በተለያዩ ሀገራት በህብረትና በተናጠል ስራዎቹን ለህዝብ ሲያቀርብ የቆየ ነው። ስለ ኤግዚቢሽኑ ከሰዓሊ አክሊሉ ጋር ቆይታ አድርጋ ተከታዩን ዘገባ የደንገረመው እንዲያዘጋጅተዋለች አዘጋጅተዋለች። የምናቀርበው ስዕል አብዛኛውን የኢትዮጵያን ወይም ደግሞ የአፍሪካን ነገሮች የሚወክሉ ናቸው። ከርዕሶቹ መካከል እነሱ የሚል ስራ አለ። አሁን የሚል ስራ አለ። ለምሳሌ አሁን የሚለው ስዕል ውስጥ በተለይ ደግሞ አሁን ኢትዮጵያ ውስጥ ያለው የሆነ ግልጽ ያልሆነ ነገር ወይም ደግሞ አብዛኛው ሰው ግራ የገባው አይነት ሁኔታ ነገር ግን ተስፋ ደግሞ አለ መሀል፣ እና ሁለቱን የሚያሳይ አይነት ነገር፣ አሁን ያለውን ግርግር ወይም ግርታ ከሚመጣ ተስፋ ጋር እሱን የሚያሳይ አይነት ስዕል ነው ያለው። ሰዓሊ አክሊሉ ተመስገን ከአዲስ አበባ የስነ ጥበብ ትምህርት ቤት በአስራ ዘጠኝ ዘጠና ስድስት ዓ ም በቀለም ቅብ ነው የተመረቀው በአፍሪካ ጥናት ከአዲስ አበባ ዩኒቨርሲቲ በባህል ሚዲያና በማህበረሰብ ጥናት ደግሞ ከፖላንድ ዩኒቨርሲቲ በማስተርስ ዲግሪዎች ተመራቂ ነው። አክሊሉን ያገኘሁት ዛሬ ምሽት ላይ በዋሽንግተን ዲሲ የኢትዮጵያ ኤምባሲ ውስጥ የስዕል ስራዎቹን ለማቅረብ እየተሰናዳ ባለበት ሰአት ነው። ሰአሌ አክሊሉ በዚሁ ኤግዚቢሽን ላይ ወደ ሰላሳ ስራዎችን ይዞ ይቀርባል። ከጣይቱ የባህልና ትምህርት ማዕከል ጋር በመተባበር ነው ያዘጋጀ ነው። ሰላሳ የሚሆኑ ስዕሎች አዘጋጅቻለሁ። የተወሰኑት በመጠናቸው ከፍ ከፍ ያሉ ናቸው። አብዛኞቹ ደግሞ መካከለኛ የምንለው አይነት ሳይዝ ያላቸው ናቸው። ከሁለት ሺ አስራ ሰባት ጀምሮ ያሉ ስራዎች ነው የማቀርበው። ሁለት ሺ አስራ ሰባት ሁለት ሺ አስራ ስምንት እና አሁን ያዝነው ሁለት ሺ አስራ ዘጠኝ አመት ምረት ማለት በፈረንጆች አቆጣጠር የሶስት አመት ስብስቦችን ነው የማቀርበው። በደሴ ተወልዶ ማደጉን የሚናገረው ሰአሊ ያክሊሉ በስዕል ስራዎች ውስጥ የሚኖርበትን ማህበረሰብ አፍሪካንና ኢትዮጵያን ለማሳየት እንደሚጥር ይናገራል። እሱ ነው አሁን እንደዚህ ነው የሚባለው ዘይቤ የለውም ግን አንዳንድ ሰዎች እንደ ግማሽ አብስትራክት የሆነ ወይም ደግሞ ነገሮችን የሚወክል ወካይ ስላስተሳል ዘዴ እንደዛ ብለው ይተነትኑታል አንዳንድ ባለሙያዎች። ዞሮ ዞሮ አብዛኛው ከተወለድኩበት አካባቢ፣ ካደግኩበት አካባቢ፣ ከምኖረው ማህበረሰብ በተለይም በኢትዮጵያ እና በአፍሪካ ዙሪያ ላይ ናቸው በብዛት ስራዎቼ ማለት ነው። በዛ ዙሪያ ላይ ያሉ ተነጻነት የማሰፍርበት እንደዛ ነው የምሰራው። ዛሬ ማታ በዋሽንግተን ሰዓት አቆጣጠር ከምሽቱ አስራ ሁለት ሰዓት ላይ በኢትዮጵያ ኤምባሲ ኤግዚቢሽኑን የሚከፍተው ሰዓሊ አክሊሉ ተመስገን ስዕሎቹ እስከ ቀጣዩ ሳምንት አርብ ድረስ በኤምባሲው የስራ ሰዓት በሙሉ ለህዝብ ክፍት እንደሚሆኑ አሳውቋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ከዋሽንግተን ዲሲ። ይህ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ዘገባችን ደግሞ ስፖርት ነው። ዳምቤ የናይጄሪያውያን የፍልሚያ ስፖርት ነው። ተፋላሚዎች በአንድ እጃቸው ላይ ጨርቅ ጠምጥመው የሚቧቀሱበት ይህ ስፖርት ለተፋላሚዎች የገቢ ምንጭ ይሆን ዘንድ ጥረቶች ተጀምረዋል። የአራሽ አርባሳዲን ዘገባ ሀብታሙ ስዩም እንዲህ ያቀርበዋል። ተፋላሚዎች የጥርስ መከላከያ ብሎም ጓንት ባያጠልቁም ዳምቤ ግን የተፋላሚዎች ስፖርት ነው። በሀጋን አናዶ ደግሞ ለመሰል ፍልሚያ ከተፈጠሩት መካከል አንዱ ነው። የዳምቤ ተፋላሚ ከመሆኔ በፊት ሁልጊዜ መፋለም እወድ ነበር። ንያል ዳምቤ የተሰኘው የናይጄሪያ የፍልሚያ ስፖርት ሁለት ተፋላሚዎች አንደኛው እስኪ ዘረር ወይንም በቃኝ እስኪል የሚቧቀሱበት ስፖርት ነው። ከሁሉም ሰው ጋር እቧቀስ ስለነበረ ለወላጆቼ ክስ ይቀርብብኝ ነበር ገለታስ በአንድ ቀን ግን በዳምቤ የፍልሚያ ውስጥ ተሳታፊ የሆኑ ሰዎችን ስብስብ አየው እኔም ላደርገው እንደምችል ታወቀኝ ነው ያለው ባህጋን ተፋላሚው። መጀመሪያ ጠንካራ በሆነው እጁ ላይ ካራ የተሰኘ ጨርቅ ይጠመጥማል። በላዩ ላይ ቃጫ ወይንም ገመድ ይደረብበታል። በቀደመው ጊዜ የነበሩ ተፋላሚዎች በሚቧቀሱበት እጃቸው ላይ የጉሎ ፍሬ ወይንም የተሰበረ ጠርሙዝ ይበትኑ ሁሉ ነበር። እነዚያ ጊዜያት ግን አሁን ተቀይረዋል። አንቶኒ አክለክ ዳምቤ ዋሪየርስ ወይንም የዳምቤ ተፋላሚዎች የተሰኘ አውታር ተባባሪ መስራች ነው። በአጠቃላይ የድርጅታችን ዓላማ ስፖርቱን ከዚህ አቧራማ ሜዳ በዓለም አቀፍ ደረጃ እውቅና ወዳገኘ ስፖርትነት ማሳደግ ነው። ዓላማችን ዩኤፍሲ እና ኤምኤምኤ እንደሚባሉት የፍልሚያ መርሃ ግብሮች በበይነ መረቦች ላይ ለእይታ ማብቃት ነው ብሏል። አንቶኒ ፍልሜውን የሚያስተዋውቀውን ድርጅት በትብብር የመሠረተው በ2017 የአውሮጳውያን አቆጣጠር ነው። የስፖርቱ ታዋቂነት አደገ ማለት ለእያንዳንዱ የገቢ ምንጭ ይሆናል እንደማለት ነው። አልዚሃን ያያ ሌላ የዳምቤ ተፋላሚ ነው። በሕይወቴ በጣም ደስተኛ ነኝ። ምክንያቱ ደግሞ በምፋለምበት ወቅት ለምግብ የሚሆነኝን አገኛለሁ፣ ከጓደኞቼና ቤተሰቦች ጋር የመዝናናበት ገንዘብም አገኛለሁ ነው ያለው። በሁለት ዓመታት ውስጥ ድርጅቱ ከ100 ሺህ በላይ ተከታዮችን በማፍራት 24 ሚሊዮን ጊዜ ተጎብኝቷል። ጎብኚዎች ታይላንድና ዩናይትድ ስቴትስን ጨምሮ ከተለያዩ ሀገራት ናቸው። ስፖርቱ ጥቂት ጥብቅ ያልሆኑ ሕጎች አሉት። አንዳንዴ ከተፈቀደው በወጣ መልኩ መቧቀስም ሊኖር ይችላል። በዋነኝነት ፍልሚያው ሶስት ዙሮዎች ቢኖሩትም አንዳንድ ጊዜ ግን ከዚያም ሊያልፍ ይችላል። Yeah, I'm አድማጮች የዛሬውን የአርብ ምሽት ዝግጅታችንን በዚሁ አጠናቀናል። በጋቢና ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁም የኢንስታግራም ገጻችንን ተከተሉ። ፌስቡካችንንም እንዲሁ የ ትዊተር ገጻችንንም ሀሽታግ ጋቢና ቪ ብትሉ ታገኙናላችሁ። ስናስተናግዳችሁ ያመሸነው ነው፣ ጽዮን ግርማና ይደን ገረመው ነበር። ዝግጅታችንን በማቀናበር ደግሞ ፋሲል አብሮን ነበር፣ ፋሲል ገበያው አብሮን ነበር። ደናደሩ ደስታ ምንድን ላይ ተገበይ I'm looking i a